ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬው ረቡዕ መስከረም 14 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። የተባበሩት መንግስታት ድርጅት ስለ አየር ለውጥ ያካሄደው ጉባኤ፣ ዩናይትድ ስቴትስና ተባባሪዎቿ በጽንፈኛ እስላማዊ ቡድኖች ላይ የከፈቱት ጥቃት፣ ኢትዮጵያውያን ተቃዋሚዎች በስዊድን ያካሄዱት ተቃውሞ የሚሉት ነጥቦች በዛሬው ፕሮግራማችን ይቀርባሉ። አሁን የዓለም ዜና ይቀድማል። ቆንጅታዬ ታቀርብልናለች። ጤና ስጥለኝ፣ እንደምናመሻችሁ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሶሪያና ኢራቅ ውስጥ ጥቃት እያደረሱ ያሉትን ራሳቸውን የእስልምና መንግስት ብለው የሚጠሩትን ጽንፈኞች ለመደምሰስ የዓለም ሀገሮች በተያያዘው ዘመቻ ይተባበሩ ሲሉ ጥሪ እያቀረቡ ናቸው። ሚስተር ኦባማ ዛሬ ረቡዕ በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባሰሙት ንግግር እስልምና መንግስት ቡድን ኢራቅና ሶሪያ ውስጥ አንገት እየቀላ ህጻናትን በጥይት እየደበደበ አስከሬኖችን በጅምላ መቃብር እየወረወረና አናሳን የሃይማኖት ተከታይ ማህበረሰቦችን እያስራበ ንጹሐንን በማሸበር ላይ ነው ብለዋል። የዓለም ማህበረሰብ በተለይም ሙስሊማን ማህበረሰቦች የእስልምና መንግስትና የአልቃይዳን ርዕዮተ ዓለም ጠንክረው እምቢ አንፈልግም እንዲሉም ጥሪ አቅርበዋል። ፕሬዚደንቱ ሁከተኛ የሁከተኛ ጽንፈኝነት ነቀርሳ መወገድ አለበት ብለዋል። ፕሬዚደንት ኦባማ የዩክሬኑን ቀውስ በተመለከተም የሩሲያ ወረራ ሲሉ የጠሩትን ያወገዙት ፕሬዚደንቱ ሩሲያ የድህረ ቀዝቃዛው ጦርነት ስርዓትን እየተፈታተነች ናት ብለዋታል። በምዕራብ አፍሪቃ ብዙ ሺህ ህዝብ የገደለውን የኢቦላ ቫይረስ ወረርሽኝ እንዲገታ ሚበልጡን ሰፋ ያለ ዓለም አቀፍ ጥረት እንዲደረግ ፕሬዝደንቱ አሳስበዋል። ከ140 የሚበልጡ ሀገሮች መሪዎች በኒውዮርኩ አመታዊ የመንግስታቱ ድርጅት ጉባኤ ላይ እየተሳተፉ ናቸው። ዩናይትድ ስቴትስ ሶሪያ ውስጥ በጽንፈኛ ተዋጊዎቹ ላይ ሁለተኛ ዙር የአየር ድብደባ ማካሄዷን ማረጋገጧን ተከትሎ በጥቂት ሰዓታት ውስጥ የተባበሩት መንግስታት ድርጅቱ ዋና ጸሐፊ ስለ ጽንፈኝነት መንስኤዎች ከሀቅ መወያየት ያስፈልጋል ሲሉ በኒውዮርኩ ጉባኤ የተሰበሰቡትን የዓለም መሪዎች አሳስበዋል። ዋና ጸሐፊ ባንኪሙን በድርጅቱ ጠቅላላ ጉባኤ መክፈቻ ንግግራቸው ላይ የእስልምና መንግስትን የመሳሰሉት ቡድኖች አጣዳፊ ዓለም አቀፍ ምላሽ ሊሰጣቸው ይገባል በማለት በድጋሚ አስገንዝበዋል። ኢራቅና ሶሪያ በየቀኑ አዲስ እና የባሰ አረመናዊነት እየተፈጸመባቸው ነው ያሉት ዋና ጸሐፊው ይህ ሁኔታም ወደ አጠቃላይ አካባቢው የመዛመት አደጋ ደቅኗል ብለዋል። ዮርዳኖስ ውስጥ ያስቻለው ፍርድ ቤት አቡ ካታዳ የተባለውን የጽንፈኝነት እምነት ሰባኪ እንደ አውሮፓውያን አቆጣጠር በሁለት ሺ ዓመተ ምህረት በአውሮፓውያን አዲስ አመት ክብረ በዓል ላይ ጎብኚዎች ላይ ጥቃት ለማድረስ ከተጠነሰሰ ሴራ በተያያዘ ከተመሰረቱበት ክሶች ነጻ እንዳለው ተሰማ። ፍርድ ቤቱ ዛሬ በሰጠው ብይን በተከሳሹ ላይ በቂ ማስረጃ አልቀረበበትም ብሎ ሲያበቃ ለቆታል። ባለፈው ሰኔ ወር አማን ውስጥ በሚገኝ የአሜሪካውያን ትምህርት ቤት ላይ ጥቃት ለማድረስ በተጠነሰሰ ሴራ ተሳትፏል ተብሎ ከቀረበበትም ክስ ባለፈው ሰኔ ወር ነፃ ተብሎ እንደተፈረደለት ይታወቃል። በ1999 በሌለበት በዚሁ ክስ የእድሜ ልክ እስራት ከተፈረደበት በኋላ ብሪታንያ ወደ ዮርዳኖስ አሳልፋ ከሰጠችው በኋላ ባለፈው አመት እንደገና የክሱ ዶሴ ተከፍቶ በተካሄደ የፍርድ ሂደት ነው ነፃ የተባለው አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል ቆንጅት ን ለዜናው እናመሰግናለን አሁን ወደ ቀዳሚው ዝግጅታችን እናመራለን የተባበሩት መንግስታት ድርጅት ትላንት ስላካሄደው የአየር ለውጡ ጉባኤ የተቀናበረ ዝግጅት በቦታው ከሚገኘው ሰለሞን አባተ እንስማ ይህ የአየር ንብረት ለውጥ ገና ይመጣል ተብሎ የሚያሰጋ ጉዳይ ሳይሆን ወይም የሚጠበቅ ሳይሆን፣ አሁን በምድራችን ላይ ብዙ ጉዳት እያስከተለ ያለ ብዙ ምጣኔ ሀብቶችን እየጎዳ፣ ማህበራዊ ቀውሶችን እያስከተለ፣ የህዝቦችን የዕለት ከዕለት ኑሮ እያናጋ ያለ ክስተት መሆኑን ዛሬ በተባበሩት መንግስታት ድርጅት ዋና ጽሕፈት ቤት ላይ የተናገሩት የተለያዩ ሀገሮች፣ የተቋማት፣ የማህበራት መሪዎች አሳስበዋል። አሁንም እያሳሰቡ ነው። ያሉት እስካሁን በተካሄደው የጉባኤው ሂደት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ጨምሮ የአየር ንብረት ለውጥ መኖሩን እየተጠራጠረ አንድም የለም፣ ወይም ጉዳት እያደረሰ መሆኑንም የካደ የለም። በአንዳንድ አጋጣሚዎች የአየር ንብረት ለውጥ የለም ወይም ደግሞ የዓለም ሙቀት በአግባብ ከሆነው ውጪ የሚታይ አይደለም የሚሉ ትንታኔዎችና አስተያየቶች ይሰማሉ። ዋና ጸሐፊው በዚህ በዛሬ የመክፈቻ ንግግራቸው እጆች ሁሉ ዛሬውኑ አንድ ላይ ሆነው ለተግባር ይንቀሳቀሱ ብለዋል። በዚሁ በመክፈቻ ንግግራቸው ጦርነት አድቅቋት በነበረችው ኮሪያ መወለዳቸውን የተናገሩት ሚስተር ባን ስለ ሰላም፣ ስለ ብልጽግና እና ስለ እድሎች ያልሙ እንደነበረ ተናግረዋል። ዛሬ ታዲያ ዓለም የአየር ንብረት ለውጥ በደቀነው ነው ስጋት ተንጠልጥላ ትገኛለች ብለዋል ባን ኪሙን። በጉባኤው መክፈቻ ላይ ንግግር ያደረጉት የኒውዮርክ ከተማ ከንቲባም ለከተማቸው ያለውን ስጋት ሰፋ አድርገው ተናግረዋል። በነገራችን ላይ በዓለም ዙሪያ በመቶ ሺዎች የሚቆጠሩ የተግባር ጥሪ እያደረጉ ነው ብለዋል። የድርጅቱ ዋና ጸሐፊ ሚስተር ባንኪሙን እንድንመራ እየተጠየቅን ነው። ለዚህ ነው ዛሬ እዚህ የተሰበሰብ ነው። እዚህ ያለነው ልናወራ ሳይሆን ታሪክ ልንሰራ ነው ብለዋል። ዋና ጸሐፊው ሚስተር ባንኪሙን አክለውም የሚከተለውን ብለዋል። the world on a due course. ሚስተር ባንኪሙን አሁን የተናገሩት የዓለም የአየር ንብረት ለውጥ በብዙ ትግል የተገኘን ለቢሊዮኖች የተገኘን ሰላም ብልጽግናና እድሎችን ለማጥፋት እየተዘጋጀ ነው ብለዋል እና ዛሬ ደግሞ ዓለምን በአዲስ መንገድ ላይ ለማስቀመጥ መታገል አለብን ወይም ወደ አዲስ ጎዳና ማውጣት አለብን ነው ያሉት። ቀደም ሲል የጠቀስኳቸው የኒውዮርክ ከንቲባ ቢል ብላት ሲሆም ዛሬ እየታየ ያለው የአየር ንብረት ለውጥ አደጋ በሰው ልጅ በራሱ ምክንያት የተደቀነ ነው ያሉት። በተለይ ለኒውዮርክ ይህ አደጋ እጅግ አስጊ ነው ብለዋል ሚስተር ብላዚዮ ለተግባር ቀጠሮ የምንሰጥበት ጊዜ የለንም ብለዋል በዚህ ጥሪያቸው በነገራችን ላይ የተባበሩት መንግስታት ድርጅት ዋና ጽህፈት ቤትም እዚሁ ኒውዮርክ ከተማ ውስጥ የሚገኝ በመሆኑ ግዙፏ እና በአየር ንብረት ለውጥ ስጋት ላይ በምትገኘው ኒውዮርክ ከተማ ውስጥ በመሆኑ መልእክቱን ለማስተላለፍ ቀሏቸዋል ከንቲባው የሰው ልጅ እጅግ የበረታ አደጋ እንደተደቀነበት እናውቃለን። ሰበቡ እኛ ነን። ቤታችንን፣ ራሳችንን የምናጓጉዝበት መንገድ በግዴለሽነት የተሞላ ነው። ይህ አንዳችንንም እንኳ ከአደጋ ያልተጠበቅንበት ጉዳይ ነው ብለዋል ሚስተር ብላዚዮ። የአየር ንብረት ለውጥ ዓለም አቀፍ ቡድን ወይም አይፒሲሲ ሊቀመንበር ዶክተር ራቻንድራ ፓቻውሪም ዛሬ ለጠቅላላ ጉባኤው ይዘው የቀረቡት ሪፖርት በዓለም ዙሪያ ባሉ በመቶዎች የሚቆጠሩ የሳይንስ ጠቢባን የተፈተሹና ታይቶ በማይታወቅ ሁኔታም የዓለማችንን አጠቃላይ ገጽታዎች ያቀፈ ሆኖ የተዘጋጀ መሆኑን ተናግረዋል። የሪፖርቱ ግኝቶችን ዶክተር ፓቻውሪ እንዲህ አስቀምጠዋቸው Jordan. Three key messages have emerged from the report. One, human influence on the climate system is clear and clearly growing. Two, we must act quickly and decisively if we want to avoid increasingly destructive outcomes. Three, we have the means to limit climate change and build a better future. ከሪፖርቱ ሶስት ቁልፍ መልእክቶችን ማግኘት እንደሚቻል ነው ዶክተር ፓቻውሪ የተናገሩት። አንደኛው በአየር ንብረት ስርዓቱ ውስጥ የሰው ልጅ ጫና ግልጽ መሆኑን እና በግልጽ በሚታይ ሁኔታም እያደገ መሆኑን። ሁለተኛ፣ ሁላችንንም ሊያጠፋን ከሚችሉ መዘዞች መጠበቅ ከፈለገን ፈጥነንና በቁርጠኝነት መንቀሳቀስ አለብን ብለዋል። መኖራችንን እንዳለብን ይጠቁማል። ይህ ሪፖርት በሶስተኛ ደረጃም የአየር ንብረት ለውጥን ለመቆጣጠር እና የተሻለ የወደፊት እጣ ፈንታን ለመገንባት የሚያስችል አቅም አለን ብለዋል ዶክተር ፓቻውሪ። በጉባኤው መክፈቻ ላይ ንግግር ካደረጉት መካከል የቀድሞ ዩናይትድ ስቴትስ ምክትል ፕሬዚደንት አልጎር ይገኛሉ። እርሳቸው የአየር ንብረት ለውጥና የተፈጥሮ አካባቢ ጉዳዮች ተሟጋች ናቸው። ዓለም አቀፍ ማህበርም እንደዚሁ ይመራሉ። ተዋናዩ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉዳይ አምባሳደር ሚኒስትር ሊዮናርዶ ዲካፕሪዮም ተናግሯል። በዚሁ መድረክ ላይ ዲካፕሪዮ ሲናገር የዓለም ለውጥ እኔ እንደምተውነው የፈጠራ ጉዳይ አይደለም፣ የማሳያም አይደለም። እናንተ እንደምታውቁት በገሃድ ዓለም ያለ ነው ብሏል። ለዓለም መሪዎች ከመክፈቻው ስነ ስርዓት በኋላ በሶስት ምድቦች በተካሄዱ ስብሰባዎች የኢትዮጵያን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሀገሮች የየራሳቸውን የተግባር እቅዶችና እየተጋፈጧቸው ያሉ አደጋዎችን አንስተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባደረጉት ንግግር የአየር ንብረት ለውጥ የአስተዳደራቸው ቁልፍ አጀንዳ መሆኑን ጠቁመዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን፣ የፈረንሳይ ፕሬዚደንት ፍራንሷ ኦሎንድ የየበኩላቸውን ቁርጠኝነት የገለጹ ሲሆን የፈረንሳዩ ፕሬዚደንት ሀገራቸው የአንድ ቢሊዮን ዶላር ድጋፍ ለፓሪስ ስምምነት ማስፈጸሚያ እንደምትሰጥ ቃል ገብተዋል። በነገራችን ላይ በነገራችን ላይ ለማጠቃለያ ከትናንት በስቲያ አሉላና ቆንጅት ኒውዮርክ ከተማ ላይ እጅግ ግዙፍ የሆነ በአይነቱ ታይቶ የማይታወቅ በብዙ አስር ሺዎች የሚቆጠሩ ሰዎች የተገኙበት የአየር ንብረት ለውጥ ሰልፍ ተካሂዶ ነበረ። ይህንኑ ጥያቄ ነው ያነሱት። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙንም ፕላኔት ቢ የሚባል ነገር የሌለውን ያህል እቅድ ቢ ወይም ፕላን ቢ የሚባል ነገር የለም ዛሬውኑ ለተግባር መነሳት አለብን ብለዋል። መልካም ሰለሞን፣ ሰፊ ዘገባ ነው ያቀረብክልን። በተከታታይ ሰሞኑንም የአየር ንብረት ለውጥን በተመለከተ የሚቀርበውን ጉባኤ ተከታትለ ታቀርብልናለ። ለዘገባ እናመሰግናለን። መልካም ቀን። መልካም ቀን፣ አመሰግናለሁ። እናም እሺ ዩናይትድ ስቴትስ እና የአረብ ሀገሮች ቡድን በሶሪያ የሚገኙ የሙስሊም ነውጠኞች ላይ ጥቃቱን በማስፋት በአየር መደብደብ ጀምረዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢያችን ካርላ ባብ የዩናይትድ ስቴትስ ወታደራዊ ባለስልጣናት ቃታር፣ ሳውዲ አሬቢያ፣ ዮርዳኖስና የአረብ ኤሚሬቶች የሚገኙባቸው አምስት የአረብ ሀገሮች አይሲስ በሚል ህጽሮት የሚታወቀውን እስላማዊ መንግሥት ነኝ የሚለውን ጽንፈኛ የአማጽያን ቡድንን በማጥቃት ረገድ ከዩናይትድ ስቴትስ ጋር እየተባበሩ ነው ወይም ጥቃቱን ይደግፋሉ ማለታቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢያችን ካርላ ባብ ጠቅሳለች። የአየር ድብደባው የሚካሄደው በአይሲስ ወታደራዊ ስልጠና ካምፖች፣ በመሪዎች መናሃሪያና በንብረት ማዕከሎች ላይ እንደሆነ ተገልጿል። አውስትሬሊያ በበኩሏ ዩናይትድ ስቴትስ አይሲስ ላይ የጀመረችውን ጥቃት በመደገፍ የነውጠኛው ቡድን ወደ ሌላ የዓለም ክፍሎች ሳይዛመት ሶሪያና ኢራቅ ውስጥ እንዳለ ለመቅጨት ወታደራዊ ድጋፍ እንደምታደርግ ገልጻለች። ቻይናም አሸባሪውን ቡድን ለማጥፋት በዓለም አቀፍ ደረጃ የሚወሰደውን እርምጃ እንደምደግፍ ገልጻለች። ዘጋቢዎቻችን ካርላ ባብ ከዚህ ከዋሽንግተን፣ ፊል መርሰር ከሲድኒ አውስትሬሊያና ቢል አይድ ከቤጂንግ ቻይና ያጠናቀሯቸውን ዘገባዎች አያይዛ ትዝታበላቸው ታቀርባለች። ምንም እንኳን በሶሪያ የሙስሊም ነውጠኞች ላይ የደረሰው ጥቃት ዝርዝር እስካሁን ባይታወቅም የዩናይትድ ስቴትስ ባለስልጣናት የጦር ቦምብ ጣይ አውሮፕላኖችና ከባህር መርከብ ተወንጫፊ ሚሳይሎችን በመጠቀም በማጥቃቱ እየተሳተፉ ያሉት ጣምራ ኃይሎች ናቸው ብለዋል። ዛሬ ለአውስትራሊያ ፓርላማ አባላት ባደረጉት ንግግር ጠቅላይ ሚኒስትር ቶኒ አበት ጥቃቱን አድንቀው አይሲስ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በዓለም ላይ የጋረጠውን ስጋት ለመመከት ዩናይትድ ስቴትስ የወሰደችው እርምጃ አስፈላጊ ነው ብለዋል። ይህ የዓለም ሁሉ ችግር ነው። በብዙ መቶዎች የሚገመቱ የብሪታንያ ዜጎች በመካከለኛው ምሥራቅ ከሚገኘው ነውጠኛ ቡድን ጎን እየተዋጉ ነው። በመቶዎች የሚቆጠሩ የፈረንሳይ በብዙ መቶዎች የሚቆጠሩ የደቡብ ምስራቅ እስያ አገሮች ዜጎች እነዚህን የመካከለኛው ምስራቅ አሸባሪዎች አግዘው እየተዋጉ ነው። እነዚህ አክራሪነትና ጭካኔን የተቀበሉ በመሆናቸው በየአገሮች ውስጥ የሽብር ጥቃት ሊያደርሱ የሚችሉ ናቸው። አውስትራሊያ አይሰስን ለማጥቃት ስድስት መቶ ወታደሮችና ስምንት ተዋጊ አውሮፕላኖችን ለማዋጣት ቃል ገብታለች። የአውስትራሊያ መንግስት ነውጠኛውን ቡድን እጅግ ለማሳነስ ለማሳነስና ለማውደም ቃል ከገቡት አገሮች አንዱ ነው። ነውጠኛው ቡድን ንጹሐን አውስትራሊያውያንን አንገት እየቀላ ለመግደል ባለፈው ሳምንት ያወጣውን ዛቻ የሀገሪቱ ጸጥታ ኃይሎች በጥብቅ እየተከታተሉ ነው። ይህ በእንዲህ እንዳለ ቻይና ግን አይሰስን ለማውደም ለዩናይትድ ስቴትስና ለሚተባበሯት አገሮች ድጋፍ ባትሰጥም ክስተቱ እርሷ በአገሯ ውስጥ ከሙስሊም ነውጠኞች ጋር የምታካሄደው ፍልሚያ ጋር ተያያዥነት እንዳለው ትናገራለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሁ ቻን ይንግ ያብራራሉ። አሸባሪነት ከየትም ይሁን ከየት በማንኛውም ሁኔታ ተቀባይነት እንደሌለው ቻይና ደጋግማ ተናግራለች ነው ያሉት። ቃል አቀባይዋ አሸባሪነትን ለማስቆም በተለይም አንዳንድ አገሮች የአገር ውስጥ ጸጥታን ለማስፈን በሚያደርጉት ጥረት በመርዳት ጭምር ዓለም አቀፍ ማህበረሰብ መተባበር አለበት ነው ያሉት። በዓለም ዙሪያ ነውጠኛ ሙስሊሞች ላይ ጦርነት እንደታወጀ ሁሉ ቻይናም በአገር ውስጥ ውዝግብ የፈጠረ ነውጠኛ ቡድን ሰላሟን እንደሚያውክ ትናገራለች። ባለፈው ዓመት በአብዛኛው የዢንጂያንግ ግዛት በተደጋጋሚ በተጣለ ጥቃት ንጹሃን ሲቪሎች ተገለዋል። ሆኖም የጥቃቱ መንስኤ ላይ ብዙዎች አይስማሙም። ቻይና ክስተቱ በግልጽ በመገናኛ ብዙኃን እንዳይዘገብ መረጃዎችን ይፋ አታወጣም፣ ትቆጣጠራለች። ከሀገሪቱ ውጭ የሚኖሩ ሁንጉር የተባለ ቡድን አባላት በዣንጂን ውጥረት የተፈጠረው መንግስት በሃይማኖትና በባህል ላይ በሚወስደው የጭቆና እርምጃ ነው ይላሉ። ቻይና ውስጥ የመንግስት ፖሊሲን የሚተቹ ሰዎች ጭጭ እንዲሉ እርምጃ ይወሰዳል። አንዳንዴም በነጻነት መዳኘት በማይችለው የአገሪቱ ፍርድ ቤት ፊት ይቀርባሉ። የአገሪቱ ፍርድ ቤት ዛሬ ለምሳሌ ለመገንጠል ቅስቀሳ አካሂዷል በሚል ክስ ኢሚን ቱህ የተባለ የሁጉር ምሁር ላይ የዕድሜ ልክ ስርዓት ፈርዷል። ምሁሩ ግን ብዙሃን የሆነውን የቻይና ሃን ብሔረሰብና አናሳ የሁጉር ሙስልም ብሔረሰብ አባላትን ለማቀራረብ የጣረ መሪ ነው በማለት የዩናይትድ ስቴትስ መንግስት፣ የአውሮፓ ህብረት፣ የተባበሩት መንግስታትና ሌሎች የሰብአዊ መብት ተሟጋች ድርጅቶች ኢልሞንቱ ከእስር እንዲፈታ ጠይቀዋል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሀሪክ ብላችሁ ተከተሉን። የኢትዮ ስዊድን ግብረ ኃይል ያሰባሰባቸው ኢትዮጵያውያን በስዊድን የኢትዮጵያ አምባሳደር ላይ ተቃውሞ አካሄዱ። የግብረ ኃይሉ ሊቀመንበር መቅደስ ወርቁ ለቪኦኤ እንደገለጹት አምባሳደር የወይንሸት ታደሰ ባለፈው ቅዳሜ አንድ የሙዚቃ ዝግጅት ወደሚካሄድበት አዳራሽ ሊገቡ ሲሉ በእርሳቸውና በተከታዮቻቸው መኪኖች ላይ የበሰበሰ እንቁላልና የገማ አሳ እንደወረወሩ ገልጸዋል። መቅደስ ወርቁን ያነጋገረው አዲሱ አበበ ሲሆን የተቃውሞውን አጀማመር ከሚገልጹበት ይነሳሉ። በዚህ ያለው ኤምባሲ ዌብሳይታቸው ላይ ማስታወቂያ የለጥፈው ነበር። የሙዚቃ ምሽት እና የቦንድ ስብሰባ ሽያጭ እንደሚያደርጉ ለመቼ ላለፈው ቅዳሜ እና ያንን የተመለከትን ኢንፎርሜሽኑ እንደደረሰን ይሄንን ስዊድንና አካባቢ የሚገኙ አክቲቪስቶችን ማነቃነቅ ጀመርን። በዚህ በግብረ ኃይሉ ስር ማለት የት እንደሚደረግ ማን እንደሚያደርግ ማጣራት ጀመርን። ከሌሎች ኮሚኒቲ ጋራ ወይም ከሌሎች ድርጅቶች በዚህ ሀገር ከሚኖሩ ለማጣላት በመደረግ በሶማሌው ኮሚኒቲ ውስጥ የሚካሄድ ወይም በነሱ የሚካሄድ ትምህርት ቤት ውስጥ ነው ይሄ ምሽት ይደረግ የነበረው። ይሄን በማሰብ የትምህርት ቤቱን ዳይሬክተር ለማነጋገር ደብዳቤ ጽፈን አስገባን። ቀጠሮ ሰጠናቸው፣ መልስ እንዲሰጡን በአራት ቀን ውስጥ በርከት ብለን ነው ይሄን ነው ስናነጋግራቸው። ደብዳቤው ምንድን ነው? ደብዳቤ የሚለው ይሄ ተማር ቤት እንደመሆኑ መጠን ትምህርት ቤት ውስጥ ወጣቶች የሚማሩበት በነፃነትና ለሰው ልጅ የሚቆሙበት ትምህርት የሚያገኙበት እንጂ እንደዚህ አይነት ለሰው ልጅ መብት የሚያጠፉ እና ለዚህ ስርዓት ደጋፊዎች ሲሆኑ። መረጃ ይዘን ሄድን፣ አስረዳናቸው። እንደዚህ አይነት ሰዎች በትምህርት ቤት አካባቢ መኖር መፈቀድ እንደሌለበት፣ ይሄንም መልስ ካልሰጡንና የሚደረገውን ምሽት ካልሰረዙ ያው ይህ ሁሉ አክቲቪስት በዚህ ላይ አክሽን እንደሚወስድ ነግረናቸው፣ እርምጃ እንደሚወስድ አስፈላጊውን እርምጃ እንደምንወስድ ነግረናቸዋል። ቦይኮት እንደምናስደርግ ተማር ቤቱ ነው እና ተማሪዎች እና ወላጆች እንዲተባበሩን ጥያቄ ነው ያቀረብ ነው። ከእነሱ እንደወጣን ወረቀት የሚበተን ይዘን ነበረ፣ እዛው ለተማሪዎች፣ ለአስተማሪዎች በዛ አካባቢ ለሚኖሩ ተማር ቤቱን ቦይኮት አድርጎ የሚል ምክንያቱም ከእንደነኚ የኢትዮጵያን ሕዝብ መብት ከሚረግጥ መንግስት ጋር አብሮ ይሰራል ትምህርት ቤቱ በሚል ወረቀት በተነ። ይሄ የሚደረገው ገንዘብ ነው የሚሰበሰበው። ይሄ ገንዘብ ተሰብስቦ በኢትዮጵያ ውስጥ ያሉትን ወገኖቻችንን የሚያስሩበት የሚገሉበት መሳሪያ ነው የሚገዙት፣ የሚያፍኑበት ነው ይሄ ገንዘብ። ስለዚህ ለምን እንደዚህ አይነት ነገር ታደርጋላችሁ? በዚህ ላይ ደግሞ ሰሞኑን በኦጋዴን ውስጥ የተደረገውን ጭፍጨፋ በሞቢላችን እንደሚይዘና አሳየናቸው። በዛ እንግዲህ እናንተም ምንም ማድረግ አንችልም ብለው መለሱን። እኛም ያው ምሽቱ የሚጀምረው ሀያ ከሰላሳ ላይ ነበረ ማታ ሁለት ሰዓት ላይ እንደማለት ነው። ቅዳሜ ማታ እንግዲህ ጠበቅናቸው፣ ተሰባስበን ማለት ነው። ሲገቡ ሲወጡ እናያለን። መግቢያ መውጫቸውን በደንብ አስቀድመን አዳራሹን ሄደን አይተናል። ዓርብ ዕለት ወደ ሶስት መቶ የሚይዘው ነው ትልቅ አዳራሽ ነው የያዙት። እና ቀደም ብለን ገብተን ቤቱንም ያው በገማ አንዳንድ ቦታ ላይ አደረግነው። ከመጀመሩ በፊት የነበሩት ማለት ሰራተኞች እናንተ እንዴት ገባችሁ? እዛ አዳራሽ ውስጥ ገና አዳራሹን እየሰሩ ናቸው። ምን ችግር አለ? እሺ ከዛ እነሱ የሚያጸዳ ሰው ጠሩ። ያንን ሲያጸዱ ብዙ ሰዓት ፈጀባቸው። ከፕሮግራማቸውም ተቃውሰውባቸዋል ሰዓታቸው። የኋላውንም በር እንደዚሁ አበላሽተ ነው ስለነበረ አምባሳደሯ ስትመጣ ያው በቀጥታ በፊት ለፊት በር እኛ በቆምንበት በኩል ነው የመጣችው። ያን ጊዜ ያው የእንቁላል እሩምታና የገማ አሳ ነው የተወረወረው መኪናቸው ላይ አ መኪናውም ላይ የዛም አካባቢ በነበሩ ታጅበው የመጡ ሰዎች ምናምን ሆነ። ፖሊስ መጣ። ምን ሆነ። ያን ጊዜ እንግዲህ ከመኪና እንዳትወጣ ታገተች ማለት ነው። መውጣት አልቻለችም። ሌላ ፖሊስ መጡ እርዳታ ሰጥቷት እስክትወጣ ድረስ ሌሎች በሙሉ ለቀው መኪናዋን ሸሽተው እሷ ብቻ ነች መኪና ውስጥ ቁጭ ያለችው። ወጥተው ግን ገቡ ወደ አዳራሹ መጨረሻ ላይ ያው ፖሊሶች መጥተው ደጋግፈው ሸፋት ነው አስገቧል። ሰላማዊ ተቃውሞ ነው ነው የሚሉኝ። ሰላማዊ ተቃውሞ ነው መደባደብ ነው አልተባላቸውም። በመደባደብ ደረጃ አይታይ። ሰላማዊ ትግል የሚታገሉ ሰዎች ከሚያደርጉት የትግል ስልት አንዱ ነው። የእናንተ ተቃውሞ ግን ከዚህ ዝግጅቱ ከሚካሄድበት ቦታ ያስቀረው ሰው አለ። በጣም በጣም በጣም በዚህ ላይ ነው ትልቁ ነገር ካስደሰተን አንዱ በሰልፉም ላይ የነበሩት ቦይኮቱም በብዙ በሜዲያ ላይ ስለተበጠነ በብዛት የመጣውም እየተመለሰ የሄደበት ሁኔታ ተፈጥሯል። ከራሳቸው ሰዎች ደጋፊዎች በስተቀር ቤቱ እንኳን ሶስት መቶ ሰው ሊገባ መቶ የማይሞሉ ከሀምሳ የማይበልጡ ሰዎች ናቸው ያየ ነው። ገንዘብ ሊሰበስቡ መጥተው ያው እንዳላተረፋቸውና ገንዘቡን የፈለጉትን ኪሳቸው እንዳላደረጉ ነው የሚያሳየው። ሌላኛው ደግሞ ዋናው ዓላማችን እዚህ ዳያስፖራ እየመጡ የሚሰበስቡትን ገንዘብ ይሄንን ስርዓት ከሚደግፍ ጋር የሚደረገው ማንኛውም ግንኙነት ቦይኮት እንዲደረግ ነው የምናደርገው። ይሄ አንድ የማዳከምና የሰላማዊ ትግል አንዱ ነው ብለን ስለምናምን። በሌላ በኩል ደግሞ አንዳንድ ሰው መብት ነው ይሄ እና ኢትዮጵያ መንግስት የሚደግፉም ኤምባሲውም ጭምር እዛ ላለው ለሚደግፋቸው ለሚመስላቸው ሰው ፕሮግራም ቢያዘጋጁ ያንን መከልከል መብትን መገደብ አይደለም ወይ? ለዲሞክራሲ የሚታገል ስብስብ ይሄን አይነት መሰረታዊ ዲሞክራሲ መብት ይነፍጋል ተብሎ ብትወቀሱ ወይም እንዲህ አይነት ሀሳብ ቢመጣ ምን እኛም ደግሞ መቃወም መብታችን ነው። በዲሞክራሲ የተገነባ አይደለም፣ በእኩልነት ያልሆነ ፍትህ የሌለበት የኢትዮጵያን ህዝብ በመበዝበር ኢኮኖሚውን በግላቸው ቁጥጥር ስር በማድረግ በዘረኝነት በመከፋፈል ይሄ ስለሆነ ስንቱ ተገሏል እኮ ስንቱ ከቤቱ ተፈናቅሏል። እኩል መብት የለም፣ ፍትህ የለም። እኩል እኔንም እኩል ሲያደርገኝ ነው የእሱን መብት እኩልነቱ የሚከበርለት። የምንቃወማቸውም እኩል ስላልሆንና በፍትህ በእኩልነት በዲሞክራሲ ስለማያምኑ ነው። ሰው መግደል መብት አይደለም። ምን ያህል ነበራቸው? ወይዘሮ መቅደስ ስብስቡ ላይ ለፈለግነው ዓላማ በቂ ሀይል ነበረን ማለት ይቻላል። በፖሊስ በኩል ምን የገጠማቸው ችግር የለም። ለዚህ ነበረ አስቀድመን ሄደን አስፈላጊውን ኢንፎርሜሽን በኢትዮጵያ ውስጥ የሚደረገውን የፍትህ ጉድለትን የሰዎች መገደልን፣ ይሄንን በሙሉ ለምን እንደምንቃወም አስረድተናቸው ተገንዝበውናል። ለአሁን ብቻ አይደለም ለወደፊቱም ለሚደረገው በእንደዚህ አይነት ሁኔታ የጥሩ የስራ ግንኙነት እንዲኖረን አድርገን ነው የሰራነውና ምንም የገጠመን ችግር አልነበረም። ወይዘሮ መቅደስ ወርቁን አመሰግናለሁ። አድማጮቻችን፣ ስቶክሆልም ወደሚገኘው የኢትዮጵያ ኤምባሲ ስደውል ያገኘሁት የተቀረጸ የስልክ መልእክት ስልኩ በስራ ላይ አይደለም የሚል በመሆኑ የዚያን ወገን መልስ ለዛሬ ማቅረብ አልተቻለም። እንዳገኘን ግን እናቀርባለን። በተያያዘ ዜና በኢትዮጵያ የሰብአዊ መብት ረገጣ በተለይም በተቃዋሚዎች ላይ እስራትና ወከባ እንደሚካሄድ አንድ የተባበሩት መንግስታት ድርጅት የባለሙያዎች ቡድን ባለፈው ሐሙስ ባወጣው መግለጫ አመልክቷል። ቡድኑ ይህን መግለጫ ያወጣው በኢትዮጵያ ሰዎች በህገ ወጥ መንገድ መታሰራቸው መቀጠሉን የሚገልጹ ዘገባዎች እየወጡ ባሉበት ወቅት ነው። የባለሙያዎቹ ቡድን ከዚሁ ጋራ መንግስቱ ያሰራቸውን ጋዜጠኞችና የተቃዋሚ አባላት በአስቸኳይ እንዲፈታ በተለይም የጸረ ሽብር ሕጉን መከታ አድርጎ የሚያካሄደውን የመብት ረገጣ እንዲያቆም ጥሪ አስተላልፏል። እኛም የዚህን ቡድን መግለጫ ባለፈው አርብ ያስተላለፍን ቢሆንም በተጨማሪ ደግሞ ከአንዳንድ የቡድኑ አባላት ጋር ለመዋየት በሙከራ ላይ መሆናችንን ከወዲሁ እንገልጣለን። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።

Şençevat'a ağrınu pesat geç, vadede simat ama da kart marat, marat.

You can Bid a summara, she taught a gay. Bid a summara, she taught a gay. Bid a summara, she taught a gay. Bid a summara, she taught